በእስልምና እምነት ተከታዮች ዘንድ በድምቀት የሚከበረውን ይህን የዛሬውን ኢድ አልአድሃ ወይም አረፋ ዩናይትድ ስቴትስ ውስጥ የሚገኙ አማንያንም እንደ ሌሎቹ አካባቢዎች ሁሉ ወደ መስጊድ በመሄድና ሶላት በማድረስ በድምቀት አክብረውታል። ከእነዚህ ቦታዎች የአንዱን ማለትም የካሊፎርኒያውን የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው እንዲህ አቅርቦታል። እንኳን ለኢዳል አድሃ አረፋ በዓል በሰላም አደረሳችሁ። ማን ልበል? ስመ ስሜ ኢብራሂም አብዱረዛቅ፣ ሎስ አንጀለስ ካሊፎርኒያ። በዓሉ እንዴት እያከበርክ ነው? እስኪ የኢዳል አድሃ አረፋ በዓል ኢድ አድሃ አረፋ ይኸው፣ እንደምታዩ በሞቅ በመቅ ባለው ሁኔታ እያሳለፍን ነው። ደስ ይላል። በተለይ ከአሁን በኋላ የሚደረገው የቤት መስተንግዶ ምን ይመስላል? ያው ታቋል። እዚህ ሀገር ላይ ሰብሰብ ብለን ጥሩ ጊዜ እናሳልፋለን ብለን እንጠብቃለን። ከቤተሰብ ጋር በጋራ ሆናችሁ ማለት ነው? በጋራ ሆነ። ማን ልበሌ ነው መቤት ስልሽ። ኦኬ ስሜ ሳራ ዛዛ ከዛላል በቃ በጣም ደስ ብሎናል። ሙስሊሞች ተሰብስበን በጋራ የምናደርገው የደስታ አከባበር በጣም ደስ ብሎናል። እንዲሁም ለኢትዮጵያ ለኦሞላ ሙስሊም እንትን በአሁኑ ሰዓት ባለው የዘንድሮ ዒድ አል አድሐ ለየት የሚያደርገው ምንድን ነው? እስኪ ለየት የሚያደርገው በአሁኑ ሰዓት በኢትዮጵያ ባለው እንትን አንድ ላይ ተሰብስቦ ሙስሊሞች በደህና ሰላም ተፈጥሮ የምናከብረው የሚባረክ በጣም ደስ ይላል። In kwan da tsalace, in kwan da tsalan ማን ለበለይ ነው በግስ ምሽት። ስሜ አፊዛ አህመድ እባላለሁ። አይ እዚህ ተገናኝተን ያው ኢትዮጵያ ወገኖቻችን ጋር ኢድ አል አድሃ በሰላም እያከበሩ ነው። ቀይት ደን ዘመድ አዝማድ ጋር ጎረቤቶች ጋር ተጠራርተን ጥሩ ባህል እናሳልፋለን ብለን እናስባለን። ያው እንደው ልቀን ማለት ነው። እንደው ለመላ ቤተሰቦቼ የምታስተላልፍ መልእክት አለ? ለመላ ቤተሰቦቼ ለኢትዮጵያ ሙስሊም በሙሉ እንኳን ለኢድ አል አድሃ በሰላም አደረሳችሁ እላለሁ። ሁላችሁንም እጅግ አድርጌ ያመሰግናለሁ። በድጋሚ ኢድ ሙባረክ። በመጀመሪያ ደረጃ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሰው ማለበል እንኳን አብሮ አደረሰኝ። ጀማል ከድር ሎስ አንጀለስ ካሊፎርኒያ። እሺ አቶ ጀማል ከድር ዛሬ እዚህ መስጊድ ውስጥ የኢድ አልአድሃ በዓል እያከበርክ ነው ያገኘውእና እንዴ ነው በዓሉም በምን ሁኔታ እያከበራችሁት ነው? እስኪ በዓሉም በጣም በጥሩ ሁኔታ ነው። ኢማማችን እሳቸው ናቸው ያስተላለፉት መልእክት በጣም ቆንጆ ነው እና ኢስላም በራሱ ሁሉንም በዓለም ላይ ያለውን ሕብረተሰብ ያካተታል እና እዚያው የምታየው ዲፍረንት ግሩፕ በኢኮኖሚውም በየተለያየ ነው፣ ግን በሰላም አንድነት ስር ባሉን እያከበርን ማለበለ ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህመድ ሁሴን ይባላል። እንኳን ለሁሉ ሙስሊም ሰላም አዳርስ እችላለሁ። በዚህ አጋጣሚ ሁሉንም ለኢትዮጵያ ህዝብ ምን ማሰላም ማለት ነው። ኢስላም ክርስቲያን ሆኖ በመተባበር በመተጋገዝ አብረን ኢዱን በሰላም እንድንነሳለፍ በዚህ አጋጣሚ አስተላልፋለሁ። በጣም ደስ በሚል ኢድ ኢድ አድሃና ኩራናል። እና ሰውም በብዛት ነበር። እና ታይቶ የማይታወቅ ነው። በጣም ደስ ብሎናል። እና ለሁሉም እንግዲህ ሰላም እናደርሳለን። ከዚህ በኋላ ቤት ሲገቡ ምን ተዘጋጅቷል? እስኪ ቤት ገብተን ከዛ በኋላ የተለያየ ምግብ እና ዘመድ ቤት ይህን ጣፋጭ የሆነ ማንኛውም ነገር ስጦታን በሆን ይህን እናዘጋለን። ተሰብስበን አንድ ላይ እናከብራለን። ማለ በል ስም አሰላሙ አለይኩም መሐመድ አብዱል ካድር ሎስ አንጀለስ ካሊፎርኒያ ባሉ እንዴት ይያከበራችሁ ባሉ በጣም ደስ ይላል አልহামዱሊላህ በጣም በጥሩ ሁኔታ ይያከበሩናን እንዴ የዘንድሮ ለየት የሚያደርገው ምንድነው ይዳል አዳባ አይ የዘንድሮ والله ደስ የሚለው በጣም ብዙ ሰው አለ እዚህ አሁን ሀበሻም አለ ያ ደስ ይላል

ሁሉም በዚህ እንትን አድርጎ የሚያከብረው ነው፣ እና ይሄንን እንግዲህ ሁሉ ዘይ እድሂያ ማለት ሁሉም ሰክፋስ ሰይድ እስማኤልን ስላደረጉ በዛ ያን ፈለግ በመከተል ሁሉም በየቤቱ እድሂያ አድርጎ ለሱ ለበት ዛ በዛ ናህሪ አርገማ ሁላችሁንም እጅግ አርጌ አመሰግናለሁ። ኢድ ሙባረክ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر أكبر أكبر أكبر أكبر أكبر